የአፍሪካ ሀገሮች የግብርና ሚኒስትሮች በዚህ ሳምንት ዩጋንዳ ዋና ከተማ ካምፓላ ላይ ጉባኤ እያካሄዱ ነው። የተሰበሰቡትም የአህጉሪቱን የምግብ አመራረት ስርዓቶች ለማሻሻል ስለሚቻልበት መንገድ ለመምከር ነው። ሚኒስትሮቹ አፍሪካ ከውጭ በሚገባ ምግብ ላይ መተማመኗን ለመቀነስ ብሎም የአህጉሪቱን አስተራረስ ከአየር ንብረት ለውጡና ከዘመናዊ ቴክኖሎጂ ጋር በሚጣጣም መንገድ ለማሻሻል በታለመው የአስር ዓመት እቅድ ከስምምነት ለመድረስ ተስፋ ማድረጋቸውን ጠቅሶ መሐመድ ዩስፍ ከናይሮቢ ተከታዩን ዘገባ አድርሶናል። ቆንጆ ታየ ተቀርቧለች። የአፍሪካ ሀገሮች የግብርና ሚኒስትሮች እና ከሁለት ሺህ በላይ ተካፋዮች የተገኙበት የካምፓላው ጉባኤ ለዘለቄታው አዋጭ በሆኑ የግብርናና የምግብ አመራረት ስርዓቶች ዙሪያ እየተወያየ ነው። የዩጋንዳ ጠቅላይ ሚኒስትር ሮቢና ላባንጃ ባደረጉት የመክፈቻ ንግግር ሚኒስትሮቹ አህጉሪቱ በምግብ ራሷን እንድትችል የሚያደርጉ ፖሊሲዎችና መፍትሄዎችን እንዲቀርጹ ተማጽነዋል። የአፍሪካ የግብርና ዘርፍ ሚኒስትሮች እንደመሆናችሁ፣ አፍሪካ ከውጭ በሚገባ ምግብ ላይ ከመጠን በላይ መተማመኗ እንዲቀር በርትታችሁ እንድትሰሩ ጥሪ ያቀርብላችኋለሁ። የግብርና ዘርፋችን የአየር ንብረት ለውጥንና ሌሎችም ችግሮችን እንዲቋቋም ማድረግ አለብን። ባለው የቴክኖሎጂ እድገት ተጠቃሚ እንዲሆን ማስቻልም አለብን። በቅርብ ዓመታት በአፍሪካ በድርቅ፣ በጎርፍ፣ በግጭቶችና በአየር ንብረት መለዋወጥ የተነሳ የምግብ ዋጋ በእጅጉ አሻቅቧል። በተባበሩት መንግሥታት የንግድና የልማት ተቋም አንክታድ መረጃ መሰረት በዓለም ዙሪያ ለምግብ እጥረት የተጋለጡ ሰዎች ቁጥር እንደ አውሮፓውያን የዘመን አቆጣጠር በ2014 512 ሚሊዮን የነበረው በ2021 ወደ 790 ሚሊዮን አሻቅቧል። የአፍሪካ የግብርና ሚኒስትሮች እንደገና ዩጋንዳ ላይ የተሰበሰቡት ታዲያ የአየር ሁኔታ ተለዋዋጭነት፣ የሰዎች የምግብ ፍላጎት የተለያየ መሆኑና ግጭቶች እየጨመሩ ባሉበት እንዲሁም ለግብርና የሚሆን ቦታ እየጠበበ ባለበት በዚህ ወቅት ለቀጣዮቹ አስር ዓመታት የሚሆኑ የምግብ ዋስትና እቅዶችን ለመገምገም ነው። የምግብ አመራረት ስርዓቶችን ለማሻሻል የሚሰራው ፎር ኤስ ዲ ፋውንዴሽን የተባለ ተቋም ተባባሪ መስራች የሆኑት ዴቪድ ናባሮ ተግዳሮቶች ይኑሩ እንጂ ሀገሮችና ተቋማት ተባብረው ከሰሩ አፍሪካ በምግብ ራሷን መቻል አይሳናትም ይላሉ። ይህ ሲሆን አፍሪካ ለሕዝቧ ጠቃሚ ምግቦችን ከውጭ በማምጣት መተማመኗ እየቀነሰ ምናልባት በአስር ዓመት ጊዜ ራሷን የምትችልበት ደረጃ ላይ ልትደርስ ትችል ይሆናል። በተወሰነ መልኩም ወደ ውጭ የምትልከው ምግብ መጠንም ከፍ ሊል ይችላል። ስለዚህ ምሳሌ የሚሆኑት የተለያዩ የአፍሪካ ሀገሮችን ተሞክሮዎች እያመጣን ለሌሎች እናጋራለን። ምክንያቱም አንድ ላይ ሆነን የአገሮቹን ክንዋኔዎች መከታተሉና እርስ በርስ መጋራቱ ይጠቅማል አንዱ ከሌላ ሌላው ልምድ እየቀሰመ እንዲሰራ ያደርጋል። የዓለም አቀፉ የእንስሳት ምርምር ተቋም ስራ አስኪያጅ አፖሊኒየር ጂኬንግ የአፍሪካ መንግስታት መካከል ጠንካራ ትብብር ቢደረግና የበለጠ መዋለ ንዋይ ቢመደብ በአህጉሪቱ የምግብ ምርት ዘለቂታ ያለው ለውጥ ሊመጣ ይችላል ብለዋል። በምግብ አመራረት ስርዓቶች ረገድ ያለው መሻሻል እንዲሁም ያሉት ተግዳሮቶች ጉዳዩ አንድ ተቋም ብቻውን ሊሰራበት እንደማይችል አሳይተውናል። ህብረት ያስፈልጋል። እኔም ትብብሩ ጠንክሮ ለማየት እፈልጋለሁ። መንግስታት ግብርናውን ማዘመንና አቅም ግንባታን በሀገራዊ በጀታቸው ውስጥ በማካተት ወጪ ሊመድቡለት ይገባል እላለሁ። ያ ሲሆን ባለሙያዎችን ለማሰልጠን እንዲሁም ተቋማት ለመገንባት ይቻላል። ነገር ግን ይህ መከናወን ያለበት ከፖሊሲ ጋር ተቆራኝቶ ነው። ትክክለኛ ፖሊሲ መኖር አለበት። በእንግሊዝኛ የምህጻረ ስሙ ሲኤኤዲፒ ተብሎ የሚጠራው የአህጉሪቱ የግብርና ልማት ትልም እርምጃ የሚከታተሉ ተንታኞች እንዳሉት ኢትዮጵያ፣ በኒን፣ ሊሶቶ እና ማላዊን የመሳሰሉት ሀገሮች የግብርና ዘርፋቸውን ለማሻሻል ከበጀታቸው ከአስር ከመቶ በላይ መድበው እየሰሩ ነው። የካምፓላው ጉባኤ ነገ ቅዳሜ ይጠናቀቃል።